የአሜሪካ ድምጽ ነው። የአሜሪካ ድምጽ በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። በዚህ በሁለት ቀን ሶስት ቀን ውስጥ ያው በየቀኑ ለሊት ነው ቤት ውስጥ የሚገባው። እያንዳንዱ አማራ ተወላጅ ያው ቤቱ ተኝቶ አያድርም። ሌሊት ይገቡብሃል፣ ቤቱ ይከበባል። ያው ከፍተኛ አለ። በዚህ ሁለት ቀን ሶስት ቀን ውስጥ እንኳ ያው በየቀኑ ሰው ሳይያዝ የሚያድርበት የለም። አሁን እንኳ ከትናንት ጀምሮ እንኳ ከአስር ሰዎች በላይ ታስረዋል። የታሰሩ ሰዎች አሉ፣ ትክክል ነው። ስለዚህ በተጠረጠሩበት ስራቸው ታስረዋል። ፍርድ ቤት እየቀረቡ ነው። ምርመራውን የሚያጣራው የፌዴራል መርማሪ ነው። ምንም የተደበቀ ነገር የለም። ያው ችግሩ እንዳይፈታ የሚፈልግ ሰው እንደዛ ሊል ይችላል ችግር ሲፈጥር አይታ በጉራጌ ዞን አበሽጌ ወረዳ የፋኖ ታጣቂዎችም በመደገፍ የተጠረጠሩ ሰዎች መታሰራቸውን አስመልክቶ ከነዋሪዎችና ከአካባቢ ባለስልጣናት የተሰጠ አስተያየት ነው የተከታተላችሁት። ሙሉ ዘገባው በእለቱ አብርስ ይቀርባል። የተከፋፈሉት የህወሀት አመራሮች ፖለቲካዊ ውይይት ለመጀመር ቃል መግባታቸው ተገለጠ የሚለው ሌላው ከትግራይ የደረሰን ዘገባ ነው። በዚህም ላይ የተጠናቀረው ዜናውን ተከትሎ ይቀርባል። አርብ ጥቅምት 22 2017 ዓ ም ጤና አስጥልኝ። እንደምን አመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ለስርጭት ቅንብሩ፣ እንዲሁም ዳን አዲሱ ዳን ብሩዲ ደግሞ የቴክኒክ መሐንዲሳችን ነው። ጽዮን ግርማ ናት አዘጋጇ። ከተቀሩ ባልደረቦቻችን ጋር በመሆን እስከ ምሽቱ አራት ሰዓት አብረናችን ዘልቃለን። የሰዓቱን የዓለም ዜናዎች የሚያሰማን እንግድ ወልዴ ነው። መልካም ምሽት እንደምናመሻችሁ። በኢትዮጵያ ከፍተኛ ቁጥር ያላቸው ሰዎች በወባ ተጠቅተዋል ተባለ። በቦትስዋና ምርጫ ተቃዋሚ ፓርቲ አሸነፈ። እንዲሁም አዲስ ምክትል ፕሬዚዳንት በሾመቹ ኬንያ አጨቃጫቂው የታክስ ጭማሪ እቅድ መልሶ ለፓርላማ ሊቀርብ መሆኑን መንግሥት ዛሬ አስታወቀ፣ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና አልፋለሁ። በኢትዮጵያ ከፍተኛ ቁጥር ያላቸው ሰዎች በወባ ተጠቅተዋል ተባለ። በኢትዮጵያ ካለፈው ጥር ወር ጀምሮ 7.3 ሚሊዮን ሰዎች በወባ መያዛቸውንና 1157 በበሽታው መሞታቸውን የዓለም ጤና ድርጅት አስታውቋል። በሀገሪቱ 75 ከመቶ የሚሆነው መሬት ለወባ ትንኝ ተጋላጭ በመሆኑ ለሀገሪቱ ከፍተኛ የጤና ተግዳሮት እንደደቀነም ድርጅቱ አስታውቋል። በእነዚህ አካባቢዎች ከሚኖሩት ውስጥ 69 በመቶ የሚሆኑት በወባ የመያዝ ዕድላቸው ከፍተኛ ሲሆን ከአምስት ዓመት በታች ሳሉ ከሚሞቱት ህጻናት ውስጥ ሀያ በመቶ የሚሆኑት ህይወታቸው የሚያልፈው በወባ ምክንያት መሆኑንም ዓለም አቀፉ የጤና ተቋም አስታውቋል። በተለይም ግጭት ባለባቸው ስፍራዎች የጤና አገልግሎት ማዳረሱ አስቸጋሪ እንደሆነም የጤና ድርጅቱ ጠቁመዋል። የሌሎች በሽታዎች መዛመትም ሁኔታውን ይበልጥ አስቸጋሪ እንዳደረገው ድርጅቱ አስታውቋል። በቦትስዋና ምርጫ ተቃዋሚው አምብሬላ ፎር ዲሞክራቲክ ቼንጅ ማሸነፉን የሀገሪቱ የምርጫ ኮሚሽን ዛሬ አስታውቋል። የቦትስዋናው ፕሬዚዳንት ሞክዌትሲ ማሲሲ በምርጫ መሸነፋቸውን አምነዋል። ሀገሪቱ ከእንግሊዝ ነጻ ከወጣችበት ጊዜ ጀምሮ ላለፉት 58 ዓመታት በስልጣን ላይ የከረመው ፓርቲያቸው የቦትስዋና ዲሞክራቲክ ፓርቲ ለመጀመሪያ ጊዜ ተሸንፏል። አምብሬላ ፎር ዲሞክራቲክ ቼንጅ የመንግስት የመመስረት መመዘኛውን ያሟላ መሆኑን የምርጫ ኮሚሽኑ አስታውቋል። የዋና ተቃዋሚ ፓርቲ አምብሬላ ፎር ዲሞክራቲክ ቼንጅ እጩ ዱማ ቦኮ በዓለም ከፍተኛ አልማዝ አምራች ከሆኑት ሀገራት ውስጥ አንዷ የሆነችው ደቡብ አፍሪካዊቷ ሀገር ፕሬዚዳንት የመሆን እድል አላቸው ተብሏል። ማሲሲ ለቦኮ ስልክ በመደወል ምርጫው በምርጫው መሸነፋቸውን እንደነገሯቸው አስታውቀዋል። በዲሞክራሲ ሂደቱ ኩራት ተሰምቶኛል። ለሁለተኛ ስልጣን ዘመን መመረጥ ቢሻም፣ ገለል ብዬ በስልጣን ሽግግሩ ተሳትፎ አድርጋለሁ ብለዋል ማሲሲ። ቦትስዋና በአፍሪካ የተረጋጋ ዲሞክራሲ ካላቸው ሀገራት ውስጥ ነች በሚል ስትሞካሽ በዓለም ከሩሲያ በመቀጠል ሁለተኛ የአልማዝ አምራች ሀገር ነች። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ከፍተኛ ተቃውሞ ቀስቅሶ የነበረውና ወደ ጎን ተትቶ የነበረው የኬንያ መንግስት የታክስ ጭማሪ እቅድ መልሶ ለፓርላማ ሊቀርብ መሆኑን መንግስት ዛሬ ዓርብ አስታውቋል። የመንግስት እቅድ የተሰማው አዲሱ ምክትል ፕሬዚደንት ቃለ መሐላ በፈጸሙበት በዛሬ ዕለት ነው። የምክትል ፕሬዚደንቱ ሽሞትም ሆነ የታክስ ጭመራ ሀሳቡ ኬንያ ውስጥ ውዝግብ ፈጥሮ ሰንብተዋል። የታክስ ጭማሪ እቅዱ ከፍተኛ ተቃውሞ መቀስቀሱን ተከትሎ የኬንያው ፕሬዚደንት ዊሊያም ሩቶ ባለፈው ሰኔ ሀሳቡን ሰርዘው ነበር። በተቃውሞ ስልሳ ሰዎች ሕይወታቸውን ሲያጡ በደርዘን የሚቆጠሩ ደግሞ ታስረዋል። ፖሊስ ጭካኔ በተሞላ ሁኔታ ተቃውሞውን ጨፍልቋል ሲሉ የሰብአዊ መብት ቡድኖች ክስ አሰምተዋል። ሰማንያ ቢሊዮን ዶላር እዳ ያለባት ኬንያ ሶስት የፋይናንስ ደንቦችን በማጽደቅ ገቢዋን ለማሳደግ ትሻለች። ይህ በእንዲህ እንዳለ የቀድሞ የአገር ውስጥ ጉዳይ ሚኒስትር አብርሃም ኪንዲኪ ምክትል ፕሬዚዳንት በመሆን ዛሬ ቃለ መሐላ ፈጽመዋል። አዲሱ ምክትል ፕሬዚዳንት ቃለ መሐላ የፈጸሙት የቀድሞ ምክትል ፕሬዚዳንት ትሪጋቲ ጋቻጉዋ በተለያዩ ጉዳዮች ክስ ከተመሰረተባቸውና ሁኔታው ለሳምንታት አጨቃጫቂ የሆኖ ከሰነበተ በኋላ ነው። በስፔን በደረሰው የጎርፍ አደጋ የሟቾች ቁጥር 205 መድረሱ ተናግረዋል። በምስራቅ ስፔን በምትገኘው ቫሌንቺያ የሚገኙ በርካታ ከተሞችን ያጥለቀለቀው ጎርፍ አንዳንድ ቦታዎችን ከኤሌክትሪክ ውኃና ስልክ አገልግሎት ውጭ አድርጓል። ቁጥራቸው በውል ያልታወቀ ሰዎችም በመጥፋታቸው ፍለጋው ቀጥሏል። በርካታዎች በተጠለቀለቀ መኪናቸው ወይም መኪና ማቆሚያቸው ውስጥ ቀርተው ሊሆን እንደሚችል ተሰግተዋል። በርካታ መንገዶች አሁንም በተቆለሉ ተሽከርካሪዎችና ጎርፉ ይዞት በመጣው ፍርስራሽ ተዘግተዋል። በቫሌንቺያ ብቻ ባለፈው ማክሰኞ ለስምንት ሰዓታት የጣለው ዝናብ ለሀያ ወራት ከጣለው በላይ ነበር ተብሏል። እስካሁን ሁለት መቶ አምስት አስከሬኖች መሰብሰባቸው ሲታወቅ ቁጥራቸው በወድ ያልታወቀ የጠፉ ሰዎችንም ፍለጋ ላይ መሆናቸውን ባለስልጣናት አስታውቀዋል። በጎርፉ ምክንያት መንቀሳቀስ ያልቻሉ አራት ሺ አምስት መቶ ሰዎችን መታደጉን የሀገር ውስጥ ጉዳይ ሚኒስቴር አስታውቋል። በመጨረሻም እስራኤል በማዕከላዊ ጋዛ ባደረሰችው ጥቃት 47 ሰዎች ተገድለዋል ተባለ። እስራኤል በማዕከላዊ ጋዛ ባደረሰችው ጥቃት 47 ሰዎች ሲገደሉ በደርዘን የሚሆኑ ደግሞ መቁሰላቸውን የፍልስጤም ዜና ወኪል ዋፋ አስታውቋል። ሌሊት በተፈጸመው ድብደባ የተገደሉት አብዛኞቹ ሴቶችና ህጻናት መሆናቸውንም ዜና አገልግሎቱ ጨምሮ አስታውቋል። የእስራኤል ሰራዊት በበኩሉ በማዕከላዊ ጋዛ በርካታ የታጠቁ አሸባሪዎች ብሎ የገለጻቸውን ለይቶ መደምሰሱን እንዲሁም በሰሜን ጋዛ በደርዘን የሚቆጠሩና ሽብርተኞች ያላቸውን መደምሰሱን አስታውቋል። የእስራኤል ጥቃት ከ43 ሺህ በላይ ፍልስጤማውያንን መግደሉንና የጋዛ ሰርጥን ወደ ፍርስራሽ መቀየሩን የፍልስጤማውያን ባለሥልጣናት አስታውቀዋል። ዓለም አቀፍ አካላት በጋዛ ሰርጥ የሚገኙትን ሆስፒታሎችና የጤና ሰራተኞች ከእስራኤል ጨካኝ አያያዝ ይከላከሉ ሲል በጋዛ ሰርጥ የሚገኘው የጤና ሚኒስቴር ጥሪ አድርገዋል። ድንበር የለሹ የሐኪሞች ቡድን ኤምኤስኤፍ በበኩሉ በሆስፒታል ከሚሰሩት የቡድኑ ዶክተሮች ውስጥ አንዱ ባለፈው ቅዳሜ በእስራኤል ኃይሎች ተይዞ መወሰዱን አስታውቋል። ክብራትና ክብራን፣ በዚሁ የምሽቱን ዜና አጠቃልላለሁ። ወደ አሉላ ከበደ አመራችኋለሁ። እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቶቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ የሚተላልፈውን የአርብ ምሽት ዝግጅታችንን ነው። እለቱ አርብ ጥቅምት 22 2017 ዓም ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የዋና አዘጋጇ ጽዮን ግርማ፣ የዌብና ማህበራዊ መገናኛ አቀናባሪያችን አባየው ገበያው የስቱዲዮ ምስልና ድምፅ አቀናባሪያችን ደግሞ ጆጊል ነው። እስከ ምሽቱ አራት ሰዓት ከልዩ ልዩ ዝግጅቶች ጋር አብረናችን ዘልቃለን። የአመቱን ወይም የዚህን አመት የዘንድሮን የዩናይት ስቴትስ ምርጫ የተመለከቱ በርከት ያሉ ዘገባዎችም ከነኚህ ቀደም ብለው ከሚቀርቡት በኢትዮጵያ ጉዳይ ላይ ካተኮሩት ዘገባዎች በኋላ ይቀርባሉ። አሁን በቀጥታ ወደ ኢትዮጵያ ነው የምናቀ ነው ቀደም ብዬ በመግቢያ ያስተዋወቅኩት ዘገባ ነው ቀዳሚው፣ በጉራጌ ዞን አበሽጌ ወረዳ የፋኖ ታጣቂዎችን በመደገፍ የተጠረጠሩ ሰዎች መታሰራቸው የተገለጸበት ነው። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን አበሽጌ ወረዳ ከፋኖ ታጣቂ ቡድኖች ጋር በመገናኘትና ቡድኑን በመደገፍ በሚል የተጠረጠሩ ሰዎች ማንነትን በለየ መልኩ ከአስር ሰዎች በላይ ከትላንት ወዲያ ምሽት መታሰራቸውን የአሜሪካ ድምፅ ያነጋገራቸው ነዋሪዎች አመልክተዋል። በዞኑ የአበሽጌ ወረዳ አስተዳደር ግለሰቦቹ የታሰሩት በማንነታቸው ሳይሆን ከፋኖ ታጣቂ ቡድን ጋር ግንኙነት በመፍጠር ወንጀል ተጠርጥረው ነው ይላሉ። ነዋሪዎቹ ከሐምሌ 2016 ዓ ም አንስቶ ከ150 በላይ ሰዎች መታሰራቸውን ገልጠው የወረዳው አስተዳደር የሰላምና ጸጥታ ጽሕፈት ቤት ኃላፊ መቶ አለቃ ጸጋይ አምደሳ ግን እኛ ያሰርናቸው 58 ተጠርጣሪዎችን ብቻ ነው ይላሉ። መቶ 50 የተባለውንም ያስተባብላሉ። የሐዋሳው ዘጋቢያችን ዮናታን ዘብድዮስ ተከታትሎታል። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን የአበሽጌ ወረዳ ነዋሪ የሆኑትና በደህንነት ስጋት ምክንያት ስማቸው እንዲገለጽ አልፈለጉ አስተያየት ሰጪም ከትናንት ወዲያና ትናንትና ብቻ አስር ሰዎች ታስሯል ሲሉም ለአሜሪካ ድምፅ በስልክ ተናግሯል። እንደ ሁለት ቀን ሶስት ቀን ውስጥ ያው በየቀኑ ሌሊት ነው ቤት ውስጥ የሚገባው። እያንዳንዱ አማራ ተወላጅ ያው ቤቱ ተይቶ አያድርም። ሌሊት ይገቡብሃል። ቤቱ ይከበባል። ያው ከፍተኛ አለ። በዚህ ሁለት ቀን ሶስት ቀን ውስጥ እንኳ ያው በየቀኑ ሰው ሳይያዝ የሚያድርበት የለም። አሁን እንኳ ትናንት ጀምሮ እንኳ ከአስር ሰዎች በላይ ታስረዋል። በተጨማሪም እስሩ ከጀመረ ወራትን አስቆጥሯል ያሉት አስተያየት ሰጪውም በአማራ ክልል ከመንግስት ጋር እየተዋጋ ካለው ከየፋኖ ቡድን ጋራ ምስጢራዊ ግንኙነት አላችሁ በሚል ካለፈው አመት ሐምሌ ወር ሁለት ሺ አስራ ስድስት አመተ ምህረት አንስቶ ከአንድ መቶ ሀምሳ በላይ ሰዎች በወልቅጤ ከተማ ከሕግ አካሄድ ውጭ ታስረው ይገኛሉ ነው ያሉትም። አሁን በአሁኑ ሰዓት ምናልባት ከመቶ ሀምሳ በላይ የአማራ ተወላጆች በወልቅጤ ምግብ አዳራሽና በዋልጋ ከተማ የቀድሞ ልዩ ኃይል ግቢ በሚባለው ታስረው ይገኛሉ። እንግዲህ መታሰር ያዙበት ሰዐትባቸው ከፍተኛ ድብደባ፣ አካላዊ ድብደባ አለ። ይህን አካላዊ ድብደባ እንግዲህ ዓይኑ የጠፋ አካሉ የጎደለ እጃቸው ሱመት በተለያየ መንገድ ያው የአእምሮ ችግር ሁሉ የገጠማቸው ወገኖቻችን እንዳሉ ማረጋገጥም ትችላለ። ሁለተኛ ከታሰሩ ጀምሮ ከዛሬ ድረስ በምንም መልኩ ሳይጠየቁ ቀጠሮ እየተባለ ቀጠሮ እየተባለ ከፍተኛ እንግልት የደረሰባቸው ነው። የታሰሩትም ሰዎች እኚሁ አስተያየት ሰጪ በአበሽኬ ወረዳም የተፈጸመ ነው ያሉት የዘፈቀደይ ስሩም ማንነት ተኮር ነው በማለት አክለዋል። ለምሳሌ ልነግርህ እችላለሁ። እነ ወንደሰን ክፍለ የሚባሉ አቶ ነገሰ ስጦታው የሚባል የሀገር ሽማግሌ ነው። ደመቀ ተመቸው የሚባል ደግሞ የዛ የከተማዋ ፍትህ እና ጸጥታ ኃላፊ ነው። በማንነቱ ነው የታሰረው። እነዚህ እነዚህ ሰዎች አደሰ ለማ የሚባል ሞዴል አልፎ አደር ነው ይታወቃል። እስከ ክልልም ነው ጭነዋቸው የሄዱት ሲሆን አማራ ከሆንክ ማጠራቸውን አይጠሩ። በተመሳሳይ የደህንነት ስጋት ስማቸው እንዳይጠቀስም ድምፃቸውም እንዲቀየረ ጠየቁን። ሌላ አስተያየት ሰጪም አንድ ዘመዳቸው ከቤተሰብ አባላቸው ጋር እንደታሰሩባቸው ተናግሯል። ይሄኛው አሁን ከሰኔ ጀምሮ ነው፣ ሁለት ወር ሆኖታል የታሰረው። ወደ ዘጠኝ ልጆች ያሉት ሰውየው ከሃምሳ አምስት ዓመት በላይ ነው እድሜ እራሱ። ወልቂጤ ማረሚያ ቤት የዋብሽ ወረዳ ላይ ለሁለት ወር በላይ ህብታት ሆነ፣ ያለ ምንም ጥያቄም የለም አሁን። እነሱ አካባቢ ላይ ፓርቲኩላር የምነግር ሴቶችም ልጆችም ወጥተው ወንዶች ብቻ ናቸው አሁን ያሉት እዙ እ ክብራትና ክብራን አድማጭ ተመልካቾቻችን ወደ ተከታዩ ዘገባ እንሻገራለን። የተከፋፈሉት የሕወሓት አመራሮች ፖለቲካዊ ውይይት ለመጀመር ቃል መግባታቸው ተገልጧል። በሕወሓት አመራሮች መካከል የተፈጠረው ልዩነት በሰላማዊና ፖለቲካዊ መንገድ እንዲፈታ ቃል መግባታቸውን በትግራይ ክልል የሚገኙ ሊቃነ ጳጳሳት ናቸው ያመለከቱት። በትግራይ ክልል በቅርቡ ይቅርታ፣ የቴክኒክ እክል እንደገጠመን ብርሃን የነገረችኝ ነው። በትግራይ ክልል በቅርቡ የራሳቸውን ሲኖዶስ የመሰረቱት ሊቃነ ጳጳሳት በህወሀት አመራሮች መካከል የተፈጠረውን ልዩነት ለመፍታት የክልሉን ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳንና ዶክተር የሊቀመንበሩን ይቅርታ አድማጮች፣ አሁንም የቴክኒክ እክሉ አልተፈታም። ይህን ዘገባ ቆየት ብለና ያቀርባለን። አሁን ወደ ዩናይት ስቴትስ ምርጫ የሚወስደንን ዘገባ ላስከትል። ምርጫ ዩናይት ስቴትስ 2024 የአሜሪካ ምርጫ በአፍሪካ ኢኮኖሚ ላይ ምን አይነት ተጽዕኖ አሳድሮ ይሆን? የአፍሪቃ እድገትና የዕድሎች ተጠቃሚነት ህግ አገዋ በሚል የሚታወቀው አሜሪካ ለአፍሪቃ ሀገራት የሰጠችው ከቀረጽ ነጻ የሆነ የንግድ ዕድል በሚቀጥለው አመት ይጠናቀቃል። ኢትዮጵያም ከዚህ ዕድል ከ ታደገች ሁለት አመት ከታገደች ሁለት አመት ሆኗታል። የ2024 የዩናይትድ ስቴትስ ምርጫ በአገዋጣ ፈንታ ና ከአፍሪካ ጋር ባላት ኢኮኖሚያዊ ትብብር ላይ የሚኖረውን ተጽዕኖ በተመለከተ የአሜሪካ ድምፅ ባለሙያዎችን አነጋግረዋል። አስማማዋይ ነው ተከታዩን አሰናድተዋል። በጎርጎሮሳውያኑ ህዳር አምስት ሁለት ሺ ሀያ አራት ለሚካሄደው የዩናይትድ ስቴትስ ምርጫ ላይ ከሚሳተፉ አርባ አንድ ሚሊዮን ጀንዚ ተብለው የሚጠሩና ዕድሜያቸው ከ18 ወደ 27 ውስጥ ያሉ ወጣቶች መካከል ከግማሽ ከመቶ በላይ የሚሆኑት ከዩናይትድ ስቴትስ ውጭ ተወልደው በኋላ ዜግነት ያገኙ አሊያም ከስደተኛ ቤተሰብ ዩናይትድ ስቴትስ ውስጥ የተወለዱ መሆናቸውን ጥናቶች ያሳያሉ። በዚሁ ጎራ የሚመደቡት ትውልድ ኢትዮጵያውያንና ኤርትራውያን ወጣቶች ስለምርጫው የራሳቸው ግንዛቤ ና መመዘኛም አላቸው። የኤልቢሻው በሜሪላንድ ስቴት ዩኒቨርሲቲ የፖለቲካ ትንታኔ ተማሪ ናት። I like to see kind of like their track record, what they've done in the past. እጩ ተወዳዳሪዎቹን ስመዝን እኔ ማየት የምፈልገው ነገር ያለፈው ስራቸውና ድርጊታቸውን ነው። እያወሩ ያሉት ነገር የእውነትም ስለሚፈጽሙት ነገር ነው ወይስ እኔን ጨምሮ መራጮች መስማት የሚሽቱን ነው የሚለውን ነው። ስለዚህ ከዚህ ቀደም በስልጣን ላይ የነበሩ ከሆነ አቅማቸውን ለመመዘን ያግዛል። እንደሚመስለኝ አሁን ላይ ባለው ፖለቲካ እምብዛም ስነ ስርዓት የለም። ትላንትና ወደ ክፍል እየገባው በሁለቱም ምጮች ዘንድ ቆሻሻ የሚለው ቃል እንዴት ጥቅም ላይ እንደዋለ እየተወያየሁ ነበር። እኔ እንዲህ አይነት ንግግርን ከየትኛውም ምጩ ልሰማ አልፈልግም። በታውሰን ዩኒቨርሲቲ የወንጀለኛና ፍትህ እንዲሁም የፖለቲካ ሳይንስ ተማሪ የሆነችው ሲቲያና አምሳሉ ይሄ ምርጫ ሁለተኛዋ ነው። Is in a good to Big issues with for me as of right now is reproduction rights for women in America. በአሁኑ ሰዓት ለእኔ አብይ ጉዳይ የምላቸው ጉዳዮች የስነ ተዋልዶ መብቶች፣ የአሜሪካ የጤና መድህን ሽፋን እንዲሁም ደግሞ ከስደተኛ ቤተሰብ እንደመወለዴ የስደት ጉዳዮች ናቸው። ምክንያቱም የጤና መድህን ሽፋን በአሜሪካ ትልቁ ጉዳይ ነው። ኦባማ ኬር፣ እንዲሁም ደግሞ የስነ ተዋልዶ ጉዳዮች ኦባማ ስልጣን ከለቀቀ በኋላ ተቀልብሰዋል ማለት ይቻላል። ጥናቶችም እናቶችና ጨቅላ ህፃናት በከፍተኛ ሁኔታ እንደሚሞቱ ያሳያሉ። ስለዚህ እኔም ራሴ ሴት እንደመሆኔ አድጌ ልጆች ሲኖሩኝ የጤና መድህን ማግኘት መቻሌን ማረጋገጥ ሻለሁ። እንደ ስደተኛ ደግሞ ቤተሰቦቼ እዚህ ሀገር ላይ በሰላም መኖር መቻላቸውን፣ ሌሎች ዘመዶችም ወደ ዩናይትድ ስቴትስ ሊገቡ የሚችሉበት መንገድ መኖሩን ማረጋገጥ ሻለሁ። ሌላው የሃዋርድ ዩኒቨርሲቲ የፖለቲካ ሳይንስ ተማሪ አማር አህመድ እንደ ጥቁርና ሙስሊም ወጣት መራጭ ፖለቲካ ፓርቲዎቹ በሙስሊሞችና በዓለም አቀፍ ፖለቲካ ላይ ያላቸው አቋም በዚህ ምርጫ ላይ ትኩረት የሚሰጠው ጉዳይ ነው። የኢሚግሬሽን ጉዳዮችን በጣም ትልልቅ ቦታ ነው የሚሰጣቸው። እኔም ቤተሰቦችም የምንጠቀምበት ጉዳይ ነው። ለነዚህ ጉዳይ የተሻለ አቀባበልና ክብር ያለው እጩን ለማየት ሞክራለሁ። ነገር ግን ለእኔ ሌላው ትልቁ ትኩረት የፍልስጤም ጦርነት ነው። ያን በጣም የምከታተለው ነገር ነው። በሎስ አንጀለስ ስቴት ዩኒቨርሲቲ መምህርት የሆኑት የሰላምና የምክክር ባለሙያዋ ዶክተር ሳባ ተስፋዬ ዮሐንስ በዩናይትድ ስቴትስ ለመጀመሪያና ለሁለተኛ ጊዜ ድምጻቸውን የሚሰጡ ጄንዚ መራጮች አህዝ 41 ሚሊዮን ገደማ እንደሚሆን ገልጸው ከነዚህ ውስጥ ስደተኛ ጄንዚዎች ትኩረት የኢሚግሬሽን ጉዳይ ቢሆን እምብዛም የሚያስደንቅ አይሆንም ይላሉ። የኢሚግሬሽን ባክግራውንድ ያለው ሰ ወይ ወጣት ቡድን ግድ ነው የሚሆነው ማለት ነው። በዚህ ጉዳይ ላይ አተኩሮ ሊሰጡ ወጣቶቹ እንደሚያሳስቧቸው ከገለጿቸው ጉዳዮች መካከል ሌላው ጽንፈኝነት ነው። አማር አህመድ ስ አስታውሳለሁ ከጥቂት ዓመታት በፊት በቅድመ ሁለተኛ ደረጃ ተማሪ ሳለው ትራምፕ ፕሬዚዳንት በነበረበት ወቅት ለአንድ ቀን ያክል ይመስለኛል ሙስሊም ተጓዦች ላይ ወደ አሜሪካ እንዳይገቡ እገዳ ጥሎ ነበር። አስታውሳለሁ ያኔ ብዙ ሰዎች ወደ እኔ መጥተው ኦማር የአንተ ሰዎች ወደ አሜሪካ ከአሁን በኋላ መግባት አይችሉ የሚሉኝ ነበር። አንዳንድ የሚጠቀሟቸው ቃላቶችም የማንቋሸሽ ስሜት ያላቸው ነበሩ። እንደ ልጅ ሰዎች እንደዚህ ሲሉ ማለትም ሁላችሁም ስደተኛ ናችሁ ሲሉና አሜሪካዊ ልንሆን እንደምንችል አለማሰባቸው በጣም ከብዶኝ ነበር። ያንን ማየቴና እኔን የሚመስሉ ሰዎችም በዛይን መታየታቸው አድማሴን ዓይኔን የከፈተልኝ ነገር ነበር። ሌላው ወጣቶቹ መራጮች ትኩረት የሰጡበት ጉዳይ በማህበራዊ መገናኛ ብዙሃን ላይ የሚሰራጩ ሀሰተኛ መረጃዎች ናቸው። ሲቲያን አምሳሉ በአሜሪካ ብዙ የህዝብ ትምህርት ቤቶች አሉ። ነገር ግን ጉዳዩ ከበጀት ጋር ይያያዛል። በጀት ሲኖር ብዙዎችን ግንዛቤ ማስጨበጥና ማስተማር ይቻላል። እኔም ሰዎችን ማስተማር ያስፈልጋል ብዬ አምናለሁ። ምክንያቱም አሁን ላይ ብዙ ሰዎች መረጃውን የሚያገኙት ከማህበራዊ መገናኛ ብዙሀን ነው። ስጠይቋቸው ባይነግሯችሁም ከአስሩ ዘጠኙ የመረጃ ምንጫቸው ቲክቶክና ፌስቡክ ናቸው። ስለ እጩዎች ብቻ ሳይሆን ስለተለያዩ ፖሊሲዎች የሚሰራጩ መረጃዎችን ለማጣራት አለመሞከራቸው ጉዳት አለው። የእልብ ሻው የተለያየ ሀሳብ የሚያንጸባርቁ ወጣቶች ተገናኝተው ሊወያዩ እንደሚገባ አጽንኦት ሰጥታበታለች። እንደሚመስለኝ ለፖለቲካ ውይይት ምቹ የሆኑ መድረኮች መፈጠር አለባቸው። ትልቁ ጉዳይ እኔ ያጠናሁት ሰዎች ስለ ፖለቲካ ጉዳዮች ከማን ጋር ይወያያሉ የሚለውን ነው። አብዛኛዎቻችንም ብዙውን ጊዜ የምንወያየው በፖለቲካ አመለካከታቸው ከሚመስሉን ጋር ብቻ ነው። ስለዚህ በጣም የሰፋ የሀሳብ ልዩነት አናስተናግድም። እኔ የሚመስለኝ ግን ሁሉም ሪፐብሊካን ወይም ሁሉም ዲሞክራት ሆነው እናንተን ለመስማት ከማይሹ ሰዎች ጋር ተጋፈጡ እያልኩኝ አይደለም። ነገር ግን በሆነ መንገድ የሀሳብ ልዩነት ካላቸው ሰዎች ጋር ተገናኝተን ሰዎች የሚመርጧቸውን ጉዳዮች ለምን ይመርጣሉ የሚለውን ሀሳብ ለመረዳት መሞከር እንዳለብን ነው። ዶክተር ሳባ ተስፋይም በዚሁ ሀሳብ ይስማማሉ። ቴክኖሎጂካል እነሱ የተሻለ እውቀት ስላላቸው ማለት ነው። ግን ፖላራይዜሽኑ ላይ እነሱ ራሱ ተሳትፏቸው የቀነሰ ነው። ከኦልደር ደሬሬሽን ከሰላሳ በላይ ያለ ሰው እና ከሰላሳ በታች ያለው ታይ ወላ- በፖለቲካ ቪዋቸው የተለያዩ ይሁኑ ለመነጋገጥ ዲያር ወጣቱ ትውልድ ከወጣት እድሜ ክልል ሊወጣው ግን በአንድ ሀሳብ ላይ ይሄ ነው ይሄ ነው ሀሳብን አልቀየርም። ሜዴናው ማልሰማ በዚህ ነው ሜዴም ወጣቶቹ ግን የመቀያየሩ የመስማት ይጠበሉ አይጠበሉ አትሊስ ጆሮ የመስጠት ተንደንሲ ያላቸው ማለት ነው። ያ ራሱ ተስፋ በእንደዚህ ጽንፈኝነት በሚይዝ ያለው የማህበራዊ ሚዲያ ጊዜ እነሱ እንደዚህ አይነት አቲትዩድ መኖራቸው በጣም ተስፋ ይሰጣል ማለት ነው። ስለዚህ አይ ቲንክ የወጣቱ ትውልድ ለዛ የተጋለጠ ቢሆንም ለጽንፈኛ የተጋለጠ ቢሆንም ከሌላው የእድሜ ደረጃ ክልል ካለው ኦልደር ጀኔሬሽን የተሻለ የመቻቻል እና የመሰማማት ዝግጁነት አለው ብዬ ነው የማስበው። ዶክተር ሳባ ተስፋዬ ጄንዚ መራጮችን ለየት ያለ አቅም የሚሰጣቸው ነገር አለ ይላሉ። ይህም ከፍተኛ የሆነ የቴክኖሎጂ እና የማህበራዊ መገናኛ ብዙሃን ተጠቃሚነት ቢኖራቸውም የሮታ የዓለም ልዩነታቸውን በውይይት ለማስተናገድ ፈቃደኛ መሆናቸው ልዩ እንደሚያደርጋቸው ጠቁመዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ የፊታችን ማክሰኞ የሚካሄደውን የዩናይት ስቴትስ ፕሬዚዳንታዊ ምርጫ አስመልክቶ ጄንዚ በሚል እንግሊዝኛ አነጋገር የሚታወቀው የእድሜ ክልል ውስጥ የሚገኙ ወጣት መራጮች የብዙሀኑን ትኩረት መሳባቸውን፣ መራጮቹም ምንም እንኳን በቁጥርም ሆነ በፖለቲካ ተሳትፏቸው ጉልህ የሆነ ሚና ባይኖራቸውም የቴክኖሎጂ አጠቃቀማቸውና የፖለቲካ ግንዛቤያቸው የላቀ መሆኑን የፖለቲካ ትንታኞቹ አስረድተዋል። ለመሆኑ ትውልደ ኢትዮጵያውያንና ኤርትራውያን ጄንዚዎች በዚህ እድሜ ክልል የሚገኙት ማለት ነው፣ የፖለቲካ አመለካከታቸው ምን ይመስላል? በዚህ ምርጫ ላይ ያላቸው አቋምስ? የሚለውን አስመልክታ ነበር ኤደን ገረመው ሶስት ወጣቶችንና የፖለቲካ ሳይንስ ባለሙያ አነጋግራ ያሰናዳችውን ያሰማችን። ኤደና አመሰግናለሁ። ክብራትና ክብራን፣ ቅድም በቴክኒክ እክል ምክንያት ማቅረብ ያልቻልነውን ዝግጅት ነው የምናቀርበው። ወደዛ ወደምናቀርብበት ይሻገራለሁ። የተከፋፈሉት የህወሓት አመራሮች ፖለቲካዊ ውይይት ለመጀመር ቃል መግባታቸውን የሚመለከተው ነው። በትግራይ ክልል በቅርቡ የራሳቸውን ሲኖዶስ የመሰረቱት ሊቃነ ጳጳሳት በህወሓት አመራሮች መካከል የተፈጠረውን ልዩነት ለመፍታት የክልሉ ጊዜያዊ አስተዳደር ፕሬዚዳንት የሆኑትን አቶ ጌታቸው ረዳን እና የፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልን በዛሬው ዕለት ፊት ለፊት እንዲገናኙ ማድረጋቸውን የፖለቲከኞቹ በቅርቡ ተገናኝተው እንዲወያዩ ሊቀ ጳጳሳቱ ገልጠዋል። በዚህ በኩል በደቡብ አፍሪካ ፕሪቶሪያ ላይ የተካሄደውን ተኩስን በዘላቂነት የማቆም ስምምነት ነገ ሁለተኛ ዓመቱን ሲይዝ ስምምነቱን አስመልክቶ በመቀሌ ከተማ ነዋሪዎች አስተያየትም አካቷል። ሙልጌታ አጽባሀ ዛሬ ጥቅምት 22 ቀን 2017 ዓ.ም በትግራይ ክልል በቅርቡ የራሳቸው ሲኖዶስ የመሰረቱ ሊቃነ ጳጳሳት በህዋሃት አመራሮች መካከል የተፈጠረው ልዩነት ለመፍታት የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳና የህዋሃት ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል ፊት ለፊት እንዲገናኙ እንዳደረጉና ችግሮቻቸውም በውይይት እንዲፈቱ ቃል እንደገቡላቸው ገልጸዋል። በጉዳዩ ለክልሉ ብዙሃን መገናኛ ማብራሪያ የሰጡት የትግራይ ሰሜናዊ ምዕራብ ዞን ሊቀ ጳጳስ ብፁዕ አቡነ ጴጥሮስ የፖለቲካ አመራሮቹ በቅርቡ ልዩነቶቻቸውን በሰላማዊ መንገድ ለመፍታት ቃል እንደገቡ አስታውቀዋል። ችግርና በዛሮ ዕለት ሁለቱም እዚህ ተገኝተው ችግሮቻችን በፖለቲካዊና ህጋዊ መንገድ በውይይት እንፈታለን አይዟችሁ የሚል ተስፋ ሰጠውናል። በዚህ ጉዳይ በሁለቱም የህወሀት አመራሮች በኩል እስካሁን የሰጡት አስተያየት የለም። ሆኖም የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ ባለፈው ማክሰኞ በማህበራዊ የትስር ገጻቸው ባሰፈሩት ጽሁፍ የህወሀት አመራሮች ተቀራርበው እንዲነጋገሩ ጥረት የሚያደርጉ የትግራይ ተወላጆች አመስግነው ተቀራርበህ መነጋገር የሚመስል ነገር የለም ብለዋል። በሌላ ዜና በፕሪቶሪያ የተካሄደ ተኩስ በዘላቂነት የማቆም ስምምነት ሁለት ዓመት አስቆጥሯል። አፈጻጸሙ አስመልክቶ በመቀለ ከተማ አስተያየት የሰጡ አቶ ሀይለ ኪዳንም ከፕሪቶሪያ ስምምነት በኋላ የተገኘው መሰረታዊ ልማት፣ ትራንስፖርቴሽን እንደ ልብ ተገኝተዋል። ባንክም የፈለከው ብር በትራንስፈር ይሆን በካሽ ልታወጣ ትችላለህ። ኮሚኒኬሽንም ቴሌ ትገናኛለህ እና ይህ አንድ ነገር ተገኝተዋል። ከጦርነት ተላቀናል፣ ያ ከጦርነት አልተላቀንም። ማህበረሰቡ እንደ ልቡ እየነገደ ነው፣ እየሰራ ነው። አንዲች ነገር ግን ተፈናቃይ ወደ ቦታው አልተመለሰም በፕሪቶሪያ ውል መሰረት በህወሓት አመራሮች መካከል የተፈጠረው ልዩነት ወደ ግጭት እንዳያመራ ስጋታቸው አቶ ኃይለ ገልጸዋል። ሌላ አስተያየት ሰጪ አቶ በረከት ብርሃኑ የተባሉ በበኩሏቸው ተፈናቃዮች ወደ ቦታቸው ቢመለሱ፣ ያው በሚፈልጉት አስተዳደር ቢመሩ፣ ዲዲአርን ቢፈጸርን ቢፈጸምና ያው ህጻናቶች ልጆች ናቸው በትግል ላይ ያሉት እነዛ ልጆች ወደ ህይወታቸው ተመልሰው ኑሯቸውን ቢመሩ ስለዚህ እነዚህ እነዚህ ነገር ተፈጽሞ ያው ሰላማዊ ሁኔታ ቢፈጠርና ሰው ሰርቶ የሚኖርበት የራሱ ተንቀሳቅሶ የሚበላበት በየሀገሩ ሰርቶ የሚንቀሳቀስበት የሚሰራበት ሁኔታ ቢፈጠር ጥሩ ነው እምላለሁ። በአማራም በኦሮሞም በተለያዩ ቦታዎች ሰላም አለመኖር እኮ ለምሳሌ በኦሮሚያ ክልል ነበር የምሰራው ኮንስትራክሽን፣ ኮንዶሚኒየም ማለት ነው። ግን ያው ሰላም ባለመኖሩ ምክንያት ያው ተፈናቂ እዚህ ያለሁት መቀሌ ያለሁት ስራ የለም፣ እዛም ሄደን መስራት አንችልም። አሁን በአሁኑ ሰዓት የተለያዩ ስለዚህ የተለያዩ ክልሎች በሚፈጠሩ የፖለቲካ ቀውስ እኛ ላይም ተጽዕኖ አለው። ስለዚህ ሌሎች መማር የሚገባቸው ህብረተሰቡ እንዳለ ሰከን ብለው ህብረተሰቡ ወደ አንድ እንዲመጣና በሰላም የሚኖርበት ሁኔታ ቢፈጠር ጥሩ ነው። ከትግራይ መማር ያለባቸውም ይሄ ነው። የአረና ለዲሞክራሲ እና ለዓላዊነት ፓርቲ ሊቀመንበር አቶ አምዶም ገብረስላሴ በስምምነቱ መሰረት የጥይት ድምፅ መቆሙ ለህዝቡ እፎይታ መፍጠሩ ገልጸው ያልተፈጸሙ ያሏቸውም ዘርዝረዋል። በተለይ በጦርነቱ ወንጀል ሰርተዋል የሚባሉ አካላትን ወደ ተጠያቂነት የማምጣት ሂደት ላይ ብዙ ይቀራል። ሁለተኛው ዋነኛው ነገር ደግሞ ጊዜያዊ አስተዳደሩ ተሳታፊና አቃፊ መሆን አለበት ይላል ስምምነቱ። ይሁን እንጂ ብልጽግናና ህወሀት ተስማምተው ከሀምሳ አንድ ፐርሰንት በላይ ለህወሀት ተሰጥቶ በእርግጥም ከዘጠና አምስት ፐርሰንት በላይ የህወሀት ሰዎች ናቸው በመንግስት ያሉት ህወሀት ደግሞ እንደሚታወቀው በአሁኑ ሰዓት እና በጦርነቱ በኋላ ከፍተኛ የተቀባይነት ችግር ያጋጠመው ድርጅት ነው። መሆን አልነበረበትም። መሆን የነበረበት የትግራይ ፖለቲካዊ ኃይሎች የሚሳተፉበት መሆን ነበረበት። የአማራ ታጣቂዎች እና የኤርትራ ወራሪ ኃይሎችም በትግራይ ግዛቶች አሉ። በቶሎ መፈጸም የነበረበት እና ገና ያልተፈጸመ ነው። ሌላም ደግሞ የዳግመ ግንባታ እና ዳግመ ልማት ስራም በአግባቡ ያልተሰራ ገና ያልተሰራ ስራ ነው። እንዲሁም በርካታ በጦርነቱ የተሳተፉ ታጋዮች አሉ። እነዚህ በአግባቡ ገንዘብ መቋቋሚያ ተሰጥቶ፣ ቦታ መስሪያ ተሰጥቶ፣ ስልጠና ተሰጥቶ ወደ ማህበረሰቡ መቀላቀል አለባቸው። ይሁን እንጂ እስካሁን ይህም የሚባል ስራ አልተሰራም። ቤተልሔም ሀይላይ የተባለች ተማሪ በበኩሏ በጦርነቱ ምክንያት ለሶስት ዓመታት ትምህርቷ ተቋርጦ እንደነበር አስታውሳ በስምምነቱ ወደ ትምህርት እንደተመለሰች ገልጻለች። በሌሎች የኢትዮጵያ አካባቢዎች የተፈጠሩ ግጭቶች በሰላማዊ መንገድ ተፈተው ተማሪዎች ወደ ትምህርት እንዲመለሱ ጠይቃለች። በ በጦርነት ኪሳራ ብቻ ነው ያለው። ሰው በቃ ይጠፋል እና ብዙ ነገር እንትን ይላል እንጂ ምንም የሚመጣ ጥቅም የለም። ከትምህርታችን እንተጓጎላለን ብዙ ነገራች ሉዝ እናደርጋለን እንጂ ምንም እንጠቀመው ነገር የለም። ረሃብ ይመጣል፣ ድርቅ ይመጣል፣ ብዙ ነገር ይመጣል እና ከጦርነት ምንም ጥቅም የለም። በሰላም በውይይት መሆን አለበት ትላለ። የኦሮሞ የአማራ እንደ እኛ እንደነበር ነው ትምህርታቸው ያቋረጡ ህዝቦች፣ ተማሪዎች ወደ ትምህርታቸው እንዲመለሱ፣ በሰላም ሁሉ ነገር ቢፈታ፣ ተፈናቃዮች ወደ ቀያቸው የመመለስና የትግራይ አስተዳደር ወደ ቅድመ ጦርነት የነበረው እንዲመለስ እንዲሰራ ነው ሁሉም አስተያየት ሰጪዎች የገለጹት። ለአሜሪካ ድምፅ ሙልጌታ አጽብሃም መቐለ ሙሉጌታ ዝበሃን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማይ ተመልካቾቻችን አሁን ምርጫ 2024 የዩናይት ስቴትሱን ፕሬዝዳንታዊና የምክር ቤት ምርጫዎች በተመለከቱ በርከት ያለው ልዩ ልዩ ዘገባዎችን ለዛሬም ይዘናል። ቀናት ለቀሩት ምርጫ በተከታይ የምናቀርበው ኢትዮ አሜሪካውያን ቤተሰቦች በዘንድሮ ምርጫ ላይ በንቃት ከሚሳተፉ ማህበረሰቦች መካከል እንደሚሆኑ መጠበቁን ጠቅሶ በተለይ ከዓመታት በፊት ወደ ዩናይት ስቴትስ የመጡና የሀገሪቱን ምርጫ ሂደት ፋይዳ የተመለከቱ አንዳንድ ወላጆች ልጆቻቸው እድሜያቸው ለምርጫ ሲደርስ እድሉን በአግባቡና በጥንቃቄ እንዲጠቀሙበት በማበረታታት የዜግነት ኃላፊነታቸውንም እየተወጡ ናቸው ይለናል። ለዚህ ማሳያ የሚሆን አንድ ቤተሰብ አነጋግሮ ሀብታሙ ስዩም ተከታዩን አቀናብረዋል። ከሁለት መቶ ሚሊዮን በላይ አሜሪካውያን ቀጣዩን መሪያቸውን ለመምረጥ ተሰናድተዋል። የሀገሪቱን መጻኢ ሁኔታ እንደሚወስን በሚታመንበት ሂደት ውስጥ ለመጀመሪያ ጊዜ ተሳታፊ ከሚሆኑ ወጣቶች መካከል አንዱ ዳንኤል ገብረ መድን ነው። ዳንኤል ሰሜን ካሮላይና ግዛት ውስጥ በሚገኘው እውቁ ዱክ ዩኒቨርሲቲ ውስጥ የኢኮኖሚክስ ትምህርትን ከፖለቲካና ፍልስፍና ጋር አዳ ብሎ እያጠና ይገኛል ለአቅመ መራጭነት መድረስ የፈጠረበትን ስሜት እንዲያገራል። ጉጉት ውስጥ የሚከት ጊዜ ላይ እንገኛለን። በፕሬዚዳንታዊ ምርጫ ለመጀመሪያ ጊዜ ድምፅ የምሰጥበት የህይወት የትልቅ ምዕራፍ ነው። ተቀራራቢ ፉክክር የሚደረግበት ምርጫ በመሆኑ ቀልብ ሳቢ ነው። እኔ ባለውበት ዱክ ዩኒቨርሲቲ ሳይቀር እንድንመዘገብ ሲነግሩን፣ የመምረጥን ጠቀሜታ ሲያስረዱን ቆይተዋል። በተለይ ሰሜን ካሮላይና ተለዋጭ ድጋፍ የሚሰጥበት ግዛት ስዊንግ ስቴት በመሆኑ ፉክክሩ ተቀራራቢ ነው። የእኛ ድምፆች በእጅጉ ዋጋ ያላቸውና ለውጥ የሚያመጡ በመሆኑ ለእኔ ሁኔታው በጣም አስደሳች ነው። በዱክ ዩኒቨርሲቲ ውስጥ ሁለተኛ ዓመቱን የደፈነው ዳንኤል የዘንድሮ ምርጫ እሱን የመሰሉ ወጣቶች በሀገሪቱ የፖለቲካ ሂደት ውስጥ የሚታይ ተጽዕኖ ለመፍጠር እድል እንደሚሰጣቸውም ያምናል። በእርግጥ ይህ ምርጫ በተለይ በወጣቶች መራጮች ተሳትፎ ረገድ ትልቅ ስፍራ ይኖረዋል ብዬ አምናለሁ። በተለምዶ በእድሜ የገፉ ግለሰቦች የመምረጥ እድላቸው ሰፊ ነው። ነገር ግን በዚህ ምርጫ የፖለቲካ ምህዳሩ በጣም ዋልታረገጥ በእጅጉ ተቃራኒ ፉክክር እየታየበት በመሆኑ የትኩረት አቅጣጫው ወደ ወጣቶች ዙሯል። ወጣቶች አሁን በይበልጥ እውቀት ጨብጠዋል፣ የድምጻቸውን አስፈላጊነትም ተረድተዋል። በተለይ ተለዋዋጭ ድጋፍ በሚሰጡት ስዊንግ ግዛቶች፣ ይህ ለውጥ ለብዙ ወጣቶች የምርጫውን መልክ ቀይሮላቸዋል። በተለይ በዚህ ምርጫ ተሳታፊ የሆኑ ብዙ ወጣት መራጮች ወደፊት እንደሚገፉ ገምታለሁ። በወጣቶች ዘንድ በጣም ከፍተኛ የሆነ የመራጮች ተሳትፎ ይኖራል ብዬ ጠብቃለሁ። ካማላሪስ እና ዶናልድ ትራምፕ ወጣት መራጮች እንዲመርጡ ለማበረታታት በፖድካስቶች በቲክቶክና በኢንስታግራም በኩል በትጋት ሲያገኙ ቆይተው ነበር። ይህ ምርጫ ለወጣት መራጮች ትልቅ የለውጥ አጋጣሚ ሊሆን ይችላል። ለዳንኤል የዘንድሮ ምርጫ ከምርጫ ሂደቱ ጋር ሃብሎ የሚተዋወቅበት ብቻ ሳይሆን የትምህርት ጉዞውን በወጣበት ማህበረሰብ ህይወት ላይ ተጽዕኖ የሚያሳድሩ ፖሊሲዎችን መርምሮ ለተሻለው ድጋፍ የሚሸርበት እንደሆነም ያስረዳል። ትኩረት እንዲያገኙ የሚፈልጋቸው ሁለት ቁልፍ ጉዳዮች አሉ። የመጀመሪያው ለኩዮቼና ለራሴ ትልቅ ስጋት ነው ብዬ የማምነው የተማሪዎች ብድርና የአከፋፈሉ ሁኔታ ነው። ይህ እኔን ጨምሮ ለብዙ ወጣቶች አንገብጋቢ ጉዳይ ነው። የመጀመሪያ ድግሬን አጠናቄ የድረ ምረቃ ትምህርት ለመከታተል ዓላማ ያለው ሰው እንደመሆኔ የትምህርት ክፍያ ጉዳይን ቀዳሚ ስፍራ ሰጠዋለሁ። ጠቅለል ያሉ ጉዳዮችን ስንመለከት ከኮቪድ-19 እያገገምንና የተለያዩ ኢኮኖሚያዊ ችግሮች እየገጠሙን ባለበት ማግስት ከፍተኛ የኢኮኖሚ እድገትና ጠንካራ እቅዶችን ማየት እፈልጋለሁ። የአጋማሽ ወሰነ ትምህርት ጊዜ እየተቃረበ በመሆኑ የጊዜ መጣበብ ቢገጥመኝም ጊዜው ስጄ የሁለቱንም የእጩ ተወዳዳሪዎች የኢኮኖሚ እቅዶች ለመገምገም ሞክሬአለሁ። ይህንን የማደርገው ማኅበረሰቤና እኔ በእያንዳንዱ እጩ መርሃ ግብሮች ውስጥ እንዴት እንደምንወከል ለመረዳት ነው። ዳንኤል ትምህርቱን ከሚከታተልበት የሰሜን ካሮላይናው ዱክ ዩኒቨርሲቲ 437 ኪሎ ሜትሮችን ርቆ ወደሚገኘው የሜሪላንድ ግዛት እናቅና፣ ሜሪላንድ ሲልቨር ስፕሪንግ ውስጥ ከሚኖሩት የዳንኤል ወላጅ እናትና አባት ጋር እንተዋወቅ። እኔ ፀሐይ ስዩም ይባላለሁ። የምንኖረው በሜሪላንድ ሲልቨር ስፕሪንግ ኤሪያ ላይ ነው። የመጣ ነው በ2008 ኦልሞስት አሁን አስራ አምስት አመት ወደ አስራ ስድስተኛ አመት እየተሸጋገረ ስሜ ገብረ መድህን መሀሪ ሰለሙን ይባላለሁ። ሶስት ልጆች አሉ። ዳኒ የዱክ ሁለተኛ አመት ተማሪ ነው። ሊያና ደር አሁን ሲኒየር ተማሪዎች ናቸው። ወይዘሮ ፀሐይ እና አቶ ገብረመድን ዘንድሮ ድምፃቸውን ለማን እንደሚሰጡ ሚስጥር አድርገውታል። ሆኖም ድምጻቸውን የሚያገኝ እጩ ቢያሟላቸው ወይንም ብታሟላቸው የሚሿቸውን ጉዳዮች አጋርተውኛል። ክርስቲያኖች ነን፣ እንጸልያለን። እግዚአብሔር አስቀድሞ ለምድሪቱ የሚበጀውን ያውቃል። እንደ ሰው ልናደርግ የሚገባንን እናደርጋለን። አንደኛው ጸሎት ነው። ሁለተኛ ማድረግ ያለብንን ማድረግ ነው። ለአሜሪካን የሚበጀውን የሚያውቅ ግን እግዚአብሔር ነው። ስለዚህ እኛ እንግዲህ በእውነት ነው ምል የተመረጠው ሁሉ እግዚአብሔር መርጦታል ብለን ስለምናምን ውውል አክሰፕት አዎ፣ ልክ ባለቤት እንዳለችው ሁሉ በዛ በመንፈሳዊ ነገር አይን ስትመለከተው እግዚአብሔር ያስቀመጠው ሰው እንትን ነው አክሰብት የምናደርገው እግዚአብሔርን ሳይፈቅድ የሚቀመጥ እንደሌለ በዛ በመንፈሳዊ አይን ስትመለከተው እንደዛ ነው። አዘ ኢንዲቪጁዋል ግን በራሴ ስመለከት ግን አንድ ሰው እንኳን ቤተሰብ ለመምራት እንኳን በጣም ከባድ ነው እና ልክ አሜሪካን ሀገር ሊመራ የሚችል ግን ከሁኔታቸው ከፖሊሲያቸው፣ ካምፔን ከሚያደረጉት ሁሉ ከእንደዚህ እንደዚህ አይነቶች ማን ነው ይሄ ለዚች ሀገር ሪስፖንስብሊቲ የሚቀበል ማን ነው? ከሌሎች ጋር ውጭ ያለውም ነገር ደግሞ ሪዚስት ሊያደረግ የሚችል ለአሜሪካን በተለያየ አካባቢ ቴንሽን አለ እና ያ ቴንሽን ማን ነው ሊያረግ የሚችል ዲፕሎማሲ፣ ጠንካራ ዲፕሎማሲ ያለው ሰው ማን ነው እዛ ቦታ ላይ ቢቀመጥ ለሀገሪቱ የተረጋጋ ህይወት ሊኖር የሚችለው ብለን ስናስብ እኔ በራሴ ያስቀመጡ ሰው አለ። ይሄ ሰው ቢሆን ይሄ ሰው ወይም ይቺ ሴት ብትሆን ወይም ይሄ ሰው ቢሆን ትክክለኛው ቦታ ላይ ለሀገሪቱ መልካም ነገር ይሆናል ብዬም ማስበው አለ። በወይዘሮ ፀሐይና አቶ ገብረ መድን ቤት ፖለቲካና አስተዳደራዊ ጉዳዮች ለፖለቲከኞች ብቻ የሚተዉ ጉዳዮች አይመስሉም። መላ ቤተሰቡ ሀሳቡን ያለ ገደብ የሚያጋራባቸው የጤናማ የውይይት መነሻዎች እንጂ። በጣም ይገርምሃል በዚህ ጉዳይ ላይ ዳንዬም ብዙ እናወራለን፣ እንነጋገራለን አስፈላጊነቱን፣ ጠቀሜታውን ኬት ወዴት የሚለውንም ስፔሻሊ በልጆቻችን አነሳሽነት እንደውም አንዳንድ ቀን ደከመን እስክንል ድረስ ነው ውይይቱና ንግግሩ ያለውና፣ ሞር ደግሞ ያ አንደርስታንድ እንድናደርግ ወይም ለምርጫ እንድንበረታታ አድርጎናል። አዎ፣ በዚህ ዙሪያ ላይ በተለይ በቤታችን ውስጥ እንደዚህ በየአራት አመቱ እንደዚህ ምርጫ በሚመጣበት ጊዜ በጣም ኢንተረስቲንግ ነን። በጣም የቤት ውስጥ ዲቤት ከመጀመሩ በፊት እኛም ራሳችን ስለዚህ ሀይለኛ ውይይት ነው ና የሚያካሂደው ልጆቹ በጣም ሀይለኛ ፓርቲስፔት ያደርጋሉ። እዚ ላይ እርስ በርስ የሚነጋገረው ቶፒክ አለ። እንዴት ነው ሁለቱ ኦፖነንቶቹ እንዴት ነው የሚነጋገሩት አንዱ ከአንዱ? እንዲያውም ልክ አናሊሲስ እንደሚሰራው ሁሉ እኛ እርስ በርሳችን ስለዛ እንወያያለን። ምን ስለ ፖሊሲ የትኛው ፕሬዚዳንት ወይም እጩ የሆነ የትኛው ጥሩ ፖሊሲ ያለው ለሀገሪቱ ሊያስተዳድር የሚችል ኢቨን ፎሪን ፖሊሲ የትኛው ጥሩ ያለው እያልን በልጆች ላይ ምን ያህል አቴንሽን ያደርጋሉ። በአሁኑ ሰዓት በአሜሪካ በተለያየ በአለም ዙሪያ ያለው ለልጆች ያለው አመለካከት እንዴት ነው? ወደ እግዚአብሔር ቃልም በእግዚአብሔር ሀሳብ እንዴት ነው ሊመሩ የሚችሉ እግዚአብሔርን የወደዱ ወይም እያከበሩ እንዲሄዱ እንዴት ነው ሊረዳቸው የሚችል ፖሊሲያቸው ምን ይመስላል? ያ ያ ነገር ሁሉ አንስተን እንወያያለን። ከአሜሪካ ገናና ዩኒቨርሲቲዎች ባንዱ የሚማረው ዳንኤል ታዲያ የቆየው ቤተሰባዊ ልማድ በንቃተ ሕሊናው ላይ የፈጠረውን መልካም ተጽዕኖ ሲያስረዳ እውነት ነው። ደስ በሚል መልኩ እናቴን አባቴንና መንትዬ የሆኑትን ሁለት ታናናሽቶችን ያካተተ የቤተሰብ መገናኛ የማህበራዊ መገናኛ ቡድን አለን። በዚህ ቡድን ብዙ ጊዜ የፖለቲካ ጉዳዮች እንወያያለን እና ሀሳብ እንለዋወጣለን። እነዚህ ውይይቶች ድንገተኛ ወይም አሁን ባለው ሁኔታ ውስጥ ለሚፈጠሩ ጉልህ ፖለቲካዊ ክስተቶች ምላሽ ሊሆኑ ይችላሉ። በዚህ መልኩ ሁኔታዎችን ለሀሳብ ልውውጥ እናመቻቻለን። ሀሳባችንን እንገልጻለን፣ እንዲሁም ግልጽ ውይይት እናበረታታለን። ትክክል ወይም ስህተት ስለመሆን አይደለም፤ ይልቁንም አመለካከታችን ስለማካፈልና ትርጉም ያለው ውይይት ላይ ለመሳተፍ መሻት ነው። ቤት ውስጥ ስሜታችንና አመለካከታችንን በነጻነት እንወያያለን። እናቴ፣ አባቴና እህቴ ተመሳሳይ ሊባል የሚችል የፖለቲካ አመለካከት አላቸው። የእኔ አስተያየት ብዙውን ጊዜ ከነሱ ይለያል። ይህ በቤተሰባችን ውስጥ ቀልብሳቢና የጋለ ድባብን ፈጥሯል። አሜሪካን ለዓመታት መኖሪያቸው ያደረጉት ወይዘሮ ፀሐይና አቶ ገብረመድን። ምርጫ በዜጎች የዕለት ተዕለት ሕይወት ላይ የሚተውን ውጤት ያምናሉ። በምርጫ ውስጥ መሳተፍ ያለውን ጠቀሜታን በመጥቀስ ኢትዮ አሜሪካውያን መልካሙን አጋጣሚ ሊጠቀሙበት እንደሚገባ ይመክራሉ። አንድ ድምፅ ራሱ ለውጥ ያመጣል። ያለምን ፈልገው ነገር ደግሞ በሀገሪቱ ውስጥ እስከኖር ድረስ እንደ ዳይስፖራም ሆነ እንደሌላ ዜጋ ማለት እኛ አሁን ትውልድ ኢትዮጵያውያን ነን፣ የምንኖረው በአሜሪካን ሀገር ነው። ሕጉም ሁሉ ነገሩ ይነካናል እና እኔ ሰዎችን ቢመርጡ ነው ማበረታታው ምክንያቱም ጠቀሜታው ከፍተኛ ነው እና ከወይዘሮ ሳይ እንዳለችው ሁሉ ድምፆችን ተደምረው ነው አሁን አንድ ኢምፓክት ሊያመጡ የሚችሉ እና በተናጠል እያንዳንዳችን ሁሉ ያለው ተደምሮ ለውጥ ሊያመጣ ይችላል እና እያንዳንዱ ሰው እንዲሆንለት የሚፈልገው ነገር ከፈለገ እንዲሳካ ከፈለገ ጥሩ መሪ ካስፈለገ ወጥቶ መምረጥ እንዳለበት እና ድምፁን መስጠት እንዳለበት እንከረጅ አረግ ዳንኤልም ሆነ ወላጆቹ ወይዘሮ ፀሐይ ስዩምና አቶ ገብረ መድን ማህሪ በመራጭነት የሚሳተፉበት ፕሬዚደንታዊ ምርጫ በይፋ የፊታችን ጥቅምት 26 በአውሮፓውያኑ ህዳር 5 2024 ይደረጋል። የምርጫው ውጤት ምንም ይሁን ምን ትውልድ ኢትዮጵያውያኑ ቤተሰብ ያዳበረው ንቁ ፖለቲካ የተሳትፎ ግን ቀጣይ መሆኑን ከቆይታችን ተረድተናል። ለአሜሪካ ድምፅ ሀብታም ስዩም ሀብታሙን ስዩምን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን ምርጫ ዩናይት ስቴትስ 2024 ልዩ ዘገባዎቻችን ይቀጥላሉ። ተከታዩ ከአፍሪቃ ጋር የሚያገናኝ ዘገባ ቀደም ብዬ ጀመር ያደረግኩት ነው። የዩናይት ስቴትስ ምርጫ በአፍሪቃ የኢኮኖሚ ይዞታ ላይ ምን አይነት ተጽዕኖ ያሳድር ይሆን በሚል ይንደረደራል። የአፍሪቃ እድገትና እድሎች ተጠቃሚነት ህግ ወይም በምህፃረ ቃሉ አገዋ የአሜሪካ አሜሪካ ለአፍሪካ ሀገራት የሰጠችው ከቀረጥ ነጻ የንግድ እድል በሚቀጥለው ዓመት ይጠናቀቃል። ኢትዮጵያም ከዚህ እድል ከታገደች ሁለት ዓመት ሆኗታል። በ2024 ታዲያ ለዩናይትድ ስቴትስ ምርጫ በአጎዋ ዕጣ ፈንታ እና ከአፍሪካ ጋር ባላትም የኢኮኖሚ ትብብር ላይ የሚኖረውን ተጽዕኖ አስመልክቶ የአሜሪካ ድምጽ ባለሙያዎችን አነጋግሯል። አስማማ ዋዬነው ነው ያሰናዳው። ሊካሄድ ቀናቶች የቀሩት የአሜሪካ ፕሬዚዳንታዊ ምርጫ ከአፍሪካ ጋር በሚኖር ኢኮኖሚያዊ ግንኙነት ላይ ሊኖረው በሚችለው ተጽዕኖ ዙሪያ የአሜሪካ ድምፅ ኑሯቸውን በዩናይትድ ስቴትስ ያደረጉ የምጣኔ ሀብት ባለሙያዎችን አነጋግሯል። በዓለም ባንክ ዓለም አቀፍ የኢኮኖሚ ንጽጽር ክፍል ምክትል ኃላፊ የነበሩትና የኢትዮጵያን ኢኮኖሚን ጨምሮ በምጣኔ ሀብታዊ ጉዳዮች ላይ ጥናት የሚያደርጉት ዶክተር ዮናስ ብሩ አሜሪካ በሌሎች አህጉራት ካላት ኢንቨስትመንት አንጻር ሲታይ የአፍሪካ ኢኮኖሚያዊ ተሳትፏ ዝቅተኛ ነው ይላሉ። ብዙ ኤሮፓውያኖች አፍሪካ ውስጥ አሉ ከአሜሪካኖች ይልቅ ብዙ ጊዜ የምታየው ኤዥያኖች፣ ሚድል ኢስት፣ ተርኪ፣ ቻይና፣ ህንድ የመሳሰሉት ነው። እንግዲህ ብዙ አፍሪካ ውስጥ ኢንቨስት ሲያደርጉ የምታያቸው፣ የአሜሪካ ያን ያህል አፍሪካ ውስጥ ኢንቨስትመንት የለውም። የአሜሪካኖች ኢንትረስት አፍሪካ ላይ ፕራይመርሊ የፖለቲካል ኢንትረስት ነው። በዚህ ምክንያት በሁለቱ ተፎካካሪዎች መካከል አፍሪካን በተመለከተ የተለየ ፖሊሲ ለውጥ ይኖራል ብለው እንደማያምኑ የሚናገሩት ዶክተር ዮናስ ነገር ግን አህጉሪቱ የተሻለ እርዳታዎች የምታገኘው የሪፐብሊካን ፓርቲ እጩ በሚያሸንፍበት ወቅት እንደሆነ የቀደሙትን ልምዶች በማንሳት ያስረዳሉ። ወደ ኋላ ተመልሰህ በእያንዳንዱ ፕሬዚደንት ጊዜ በሪፐብሊካኑ፣ በዴሞክራቱ ጊዜ ምን ያህል አሜሪካ ምን ያህል አፍሪካ እርዳታ አድርጓል ብለህ የተመለከት እንደሆን የምታየው ነገር ምንድን ነው? ልክ ሪፐብሊካኖች ሲመጡ በዛ በነሱ አራት ዓመት አፍሪካ ብዙ ገንዘብ ያገኛል። ልክ ዴሞክራቶች ሲመጡ ደግሞ ይወድቃል። ያ የሚሆንበት ምክንያት ምንድን ነው? ዴሞክራቶቹ ስልጣን ላይ በሚሆኑበት ጊዜ ለአፍሪካ ገንዘብ መስጠት ቢፈልጉም ሪፐብሊካኖቹ ያው እንግዲህ የዚህ ሀገር ፖሊሲ የሚወጣው በፓርላማው ነው ነው ለምሳሌ ኦባማ ለአፍሪካ ገንዘብ መስጠት በሚፈልግበት ጊዜ ሪፐብሊካኖቹ ያስቆሙታል። ሪፐብሊካኖቹ ግን ስልጣን ላይ ሆነው ለአፍሪካ መስጠት በሚፈልጉበት ጊዜ ዴሞክራቶቹ አያስቆሟቸው። ምክንያቱም ብዙ ድጋፍ ያላቸው ከጥቁር ስለሆነ "እንዴት ጥቁር ላይ ገንዘብ ታስቆማላችሁ?" የሚል ተጽዕኖ እንዲመጣባቸው ስለማይፈልጉ ሁሌም ያጸድቃሉ። ሪፐብሊካኖቹ ግን ከጥቁር ክሬዲት እንዲያገኙ ስለማይፈልጉ በዴሞክራቶቹ ሊሰጡ ሲሉ ያስቆሟቸዋል። ዳላስ ቴክሳስ ኮሊን ኮሌጅ የምጣኔ ሀብት መምህሩ ፕሮፌሰር መሀመድ ጣይሩ በበኩላቸው ፕሬዚዳንት ትራምፕ ተገማች እንዳልሆኑ አንስተው ካማላ ሀሪስ ቢመረጡ ለአፍሪካ የተሻለ ይሆናል ብለው እንደሚያምኑ ይናገራሉ። ፕሬዚዳንት ትራምፕ ፕሬዚዳንት ሆኖ ከተመረጠ እኛ እቃን ከአፍሪካ ዝም ብለን ወደ አሜሪካ ማስገባት ብቻ ሳይሆን እዚህ ማምረት አለብን የሚል አንደርላይን ከረንት ስላለ እንደ ዲሞክራት ፖሊሲ ላይ መች ይችላል ለአፍሪካ የሚል ግምት አለ። እኔ ግን ለአፍሪካ ሀገሮች ለነሱ ንግድ አይ ቲንክ ዲሞክራቶቹ ከዚህ በፊት እንደምናውቃቸው ከሆኑ የተሻለ ሳይሆን አይቀር የሚል ግምት አለ። የአፍሪካ የእድገትና እድል ድንጋጌ በምጻሩ ቃሉ አግዋ በሚል የሚታወቀው አሜሪካ ከሰሃራ በታች ላሉ የአፍሪካ ሀገራት የሰጠችው ከቀረጽ ነጻ የንግድ እድል እንደ ትልቅ የኢኮኖሚ ትብብር የሚወሰድ ነው። እንደ አውሮፓውያን አቆጣጠር በ2025 ወይም በሚቀጥሉ ዓመት የሚጠናቀቀው ከቀረጽ ነጻ የንግድ እድል ጣፈንታ ምርጫውን ከሚያሸንፉ ፕሬዚዳንት ውጩ ጋር የተያዘ ነው ይላሉ ፕሮፌሰር መሐመድ። ጥያቄው አግዋ ኤክስፓየር ሲያደርግ በ2025 ከአንድ ዓመት በኋላ ማለት ነው ሌላ ምን አይነት ፕሮግራም ያመጡ ይሆን የሚለው ነው ትልቁ ጥያቄ። በኔ ግምት ግምት ነው እንግዲህ። አሁን መላምት ስለው ከምናውቀው ተነስተን ትራምፕ ናሽናሊስት ስለሆነ አብዛኛውን ብዙ ነገር እዚህ መመረት አለበት የሚል አቋም ስላለው እኔስ ምን አገኛለው የሚለውን እኔ እኛ ምን እንሰጣለን ከሚለው ጋር አያይዞ ለአፍሪካ የሚሰጠውን በነፍት ከሌላ ነገር ጋር ከስትራቴጂክ የአሜሪካን ጥቅም ጋር አያይዞ አሜሪካ ከአሜሪካ በለፊት የምትፈልጉ ከሆነ ለምሳሌ እንደ አግዋ አይነት ሌላ ፕሮግራም የሚያመጡ ከሆነ ያለ ቀረጥ ቃል ማስገባት ማለት ነው ወደ አሜሪካ። አሜሪካም ይሄን ይህን ይሄን እንፈልጋለን ከእናንተ የሚል አይነት ፕሮግራም ሊያመጣ ይችላል የሚል ግምት አለኝ። የሃሪስ ደግሞ ከባይደን ብዙ የተለየ የሚሆን አይመስለኝም። አግዋ ኤክስፓየር ካደረገ በ2025 ሌላ እንደዛ አይነት ፕሮግራም የሚያመጡ ይመስለኛል። ዲሞክራቶች ካሸነፉ እንደ ትራምፕ ብዙም ናሽናሊስቲክ አይደለም። የነሱ አይዲያ አግባ እንደምናውቀው በሁለት ሺህ ፕሬዚደንት ክሊንተን ነው ዲሞክራት ነው እንደምናውቀው እሱ ነው ፈርሞ ህግ ያደረገው። እና ብዙም ከዛ የሚለይ ሀሳብ ያላቸው አይመስለኝም ካመላ ሃሪስ። ኢትዮጵያ በሰሜኑ ጦርነት ምክንያት ከሁለት ዓመት በፊት ካግባ ታግዳለች። አሁንም የሰባዊ መብት አያያዙ አልተሻሻለም የሚሉት ዶክተር ዮናስ ብሩ በምርጮ ማንም የሚያሸንፍ ማን የመመለስ እድል አላት ብሎ አያምኑም። በእንደዛ ኢንቫይሮንመንት የሪፐብሊካኖቹ ከመጡ ኢትዮጵያ አባዋን ታገኛለች ብሎ መመኘት ሪሊ ቅዠት ነው። ኢቨን ማን ላይ የተመለከትክ እንደሆነ ከሪፐብሊካኖቹ እንደው ምናልባት እሷ የተሻለ ቅን አስተሳሰብ ሊኖራት ይችላል። ኢቨን በእሷም እንኳን ስትመለከተው አሁን ያለው መንግስት ባይደን መንግስት ተከታይ ስለሆነች፣ ሁለተኛ ደግሞ ምንድን ነው ኮንግረሱ ስለሆነ ይህን ነገር የሚያጸድቀው ከመላመጣች ትራምፕ ኢትዮጵያ አሁን ባለው ሁኔታ በምንድን ነው ሁማን ራይትስ ቫዮሌሽን ምክንያት እንደገና ጓ በቅርቡ ይለቀቅላቸዋል የሚል በኔ አመለካከት ምንም ተስፋ የለኝ። የኢትዮጵያ ወደ አግዋ መመለስን በተመለከተ ፕሮፌሰር መሐመድም የምርጫው ውጤት ያን ያህል ትርጉም ይኖራል ብሎ አያምኑም። ቁርጥ ያለ በኢትዮጵያ ላይ እንደዚህ ነው ማለት ትንሽ ያስቸግራል። ካሜላ ሀይልስም ከተመረጠ ከባይደን ብዙም ርቃ የምትሄድ አይመስለኝም። አግዋ ህጉን ስታየው አሜሪካ ብዙ የምታገኘው እና የሚታወቅ የሚታይ በቴሌቪዥን የሚነገር ነገር ነገር የለም። ነገር ግን አግዋን አስታካ አሜሪካን የእሷን የስትራቴጂክ ኢንትረስት ጥቅም ማስከበር ትፈልጋለች። ለምሳሌ የቀይ ባህር እና የባበል መንደብ በዛ በኩል ብዙ መርከብ ያልፋል። አሜሪካ ደግሞ ስትራቴጂክ ኢንትረስት አላት። እዛ አካባቢ ብዙ የማይታዩና በቴሌቪዥን የማይነገሩ የአሜሪካን ኢንትረስቶች አሉ። ግፊት አለ፣ በጀርባ ሁልጊዜም ትልቅ ግፊት አለ። አንዱ የአግዋ ፕሮቪዥን ምን ነበር የአፍሪካ ሀገሮች ያለ ቀረጥ ነፃ እቃን ወደ አሜሪካ ገበያ ማስገባት፣ አሜሪካን ደግሞ የአፍሪካ ሀገሮች ለአሜሪካን ኢንቨስትመንት በር እንዲከፍቱ የሚል ፕሮቪዥን አጓ ውስጥ አለ ና አሜሪካ የአሜሪካ ኢንቨስትመንት ኢትዮጵያ ውስጥ ብዙ የለም እንደምናውቀው፣ ለብዙ ምክንያት፣ አንደኛ የጦርነት ነው። ሁለታው ደግሞ አሜሪካን ሌላ ኢንቨስት የምታደርግበት ሌላ ዴስቲኔሽን ከኢትዮጵያ የተሻለ ብዙ አላት። ሰው እስካሁን የኢትዮጵያን ኢንቨስትመንት ማርኬት ፐነትሬት አድርጋ አልገባችም። ግን ፕሬዚደንት ትራምፕ ከሚናገረው ተነስተን ስንገምት አሜሪካን ናሽናሊዝም፣ ማኒፋክቸሪንግን ወደ አሜሪካ መመለስ እና ስራ መፍጠር የሚል አይነት ፍልስፍና ስላለው እቃን ከውጭ መግዛት የሚለው ነገር የሰለቻቸው ነው። ትራምፕና የሱ ደጋፊዎች እቃን ከውጭ ማስገባት የሚለውን ነገር በአሁኑ ጊዜ መስማት አይፈልጉም። ዓለም አቀፍ የንግድ መረጃዎችን በማጋራት የሚታወቀው ስታቲስታ የተሰኘው ድረገጽ ባወጣው መረጃ አሜሪካ በአፍሪካ ያደረገችው አጠቃላይ የውጭ ቀጥታ ኢንቨስትመንት መጠን በ2023 56.2 ቢሊዮን ዶላር ደርሷል። ይህም ከሦስት ዓመት በፊት ከነበረው ከ10 ቢሊዮን ዶላር በላይ ጭማሪ ቢኖረውም በሌሎች አህጉራት ካላት ኢንቨስትመንት አንጻር ግን ዝቅተኛ መሆኑን ባለሙያዎቹ ይገልጻሉ። ለአሜሪካ ድምፅ አስማማዬ ነው፣ ዋሽንግተን ዲሲ። ድምፆን ለማን ለምን ይሰጣሉ? የኢትዮጵያ አሜሪካውያን ድምፅ በምርጫ 2024 ልዩ ዘገባዎቻችን። ትውልድ የኢትዮጵያ አሜሪካውያን በዘንድሮ የዩናይት ስቴትስ ፕሬዚዳንታዊ ምርጫ የወሰዱና እየወሰዷቸው ያሏቸውን አቋሞች አስመልክቶ ከተለያዩ ማህበረሰብ ተወካዮች ጋር የጀመርነው ውይይት የመጨረሻ ክፍል ነው። ለመሆኑ ከሁለቱ ፕሬዝዳንታዊ ተፎካካሪ እጩዎች አንዳቸውን ለመምረጥ ስትወስኑ ቅድሚያ የምትሰጧቸው ጉዳዮች ምንድን ናቸው? ስንል አነሳ ነው ጥያቄ የዛሬውን የበኩላቸውን እይታ ያጋሩን ከትግራይ ተወላጅ የሆኑት የማህበረሰብ አባላት አንዱ የሆኑት አቶ ፒተር ሀጎስ ገብረ ወደ ቢሮአችን ብቅ ብለው ተወያይተናል። አጎስ ገብረ በመጽሐፉ በስራዎቹ እንደሚታወቁበት፣ በማህበረሰብ አጎስ ገብረ፣ ትውልደ ኢትዮጵያውያን፣ የእርሶም ማህበረሰብ በንቃት የሚሳተፉበትን ማህበረሰብ ጨምሮ እጩዋቸውን ለምንድን ነው የሚመርጡት የሚለውን መመልከት ብንጀምር በጣም አመሰግናለሁ አሉላ፣ እኔ አንተ እያልኩ አንተም አንተ ብል ብትጠራኝ መቼም ስለ ክብረቱ ስለ ማክበሩ ተቀብየዋለሁ፣ አመሰግናለሁ። ግን አንተ እያልክ ብትጠራኝ ለስራችን የሚቀል ይመስለኛል። ከመጀመሪያ እንግዲህ በኢትዮጵያ አቆጣጠር 2017 ነው ያለ ነው። ገና አዲስ አመት እንደገባ አንድ ወር ነው። መስከረም አልቆ አሁን ጥቅምት ገብተናል ይመስለኛል እና በአጠቃላይ ለኢትዮጵያ ለኢትዮጵያውያን ሁሉም ላሉ አዲስ መልካም አመት እንዲሆን በኢትዮጵያ በሰላም ፍትህ፣ ተጠያቂነት የሰፈንበት እና የፖለቲካ ልዩነቶችም ልክ እንደዚሁ በዲሞክራሲያዊ መንገድ የሚፈታበት ሁኔታ እያደገ የሚያመጣ አመት እንዲሆን እመኛ ለጊዜ ላለመውሰድ ግን አሜሪካ ሁለት መቶ ሃምሳ አመታት ዚህ በዚህ ደረጃ ስትደርስ ትልቁንትን ህግ፣ ፖለቲካም፣ ህግም፣ አስተዳደርም እነዚህ ሁኔታዎችን በሰላማዊ መንገድ ማስተናገድ የሚችሉ ስርዓት ስለፈጠረች ነው። በአሜሪካ በአንድ ጊዜ ብቻ ነው፣ በሲቪል ዎር ጦርነት የተካሄዱት በአንጻሩ ኢትዮጵያ ውስጥ ስናይ በ250 ዓመታት ምናየው ብዙ የታሪካችን የጦርነት ታሪክ ነው እና በዚህ አጋጣሚ የሰላም ሁኔታዎች በሰላም የሚፈቱበት እንዲሆን እመኛለሁ። በጣም አመሰግናለሁ። መንደርደሪያችን ያደረግ ነው የዘንድሮው ፕሬዝዳንታዊ ምርጫ ሰዎች ለምርጫ የሚገፋፋቸው፣ በፖለቲካው እንዲሳተፉ የሚገፋፋቸው አሳካለውሁ የሚሉት ገሌን በመርጥ ይበጀኛል የሚሉበትን እርስዎ በንቃት የሚሳተፉበትን የኢትዮጵያውያን የትግራይ ተወላጆች ማህበረሰብ እንደ እስከታዘቡት ድረስ ምንድን ነው ይላሉ? እንግዲህ ያንን ለመመለስ መጀመሪያ እስቲ ምንድን ነው አጠቃላይ እንግዲህ እንደ ትውልድ ኢትዮጵያውያን በአጠቃላይ በኢትዮጵያውያን ሌላውም እንደ ኢሚግራንት ኮሚኒቲ ወይም ዲያስፖራ በሚለው ቃል ብንጠቀምም ምንድን ነው ሞቲቬት የሚያደርጋቸው የሚለው ላይ ሰፋ አድርገን ብናየው ወደ ስፐሲፊክ ለመምጣቱ ወደ እንትኑ ለመምጣት ይቀለን እና አንዱ እንግዲህ ሞቲቬሽኑ የቢሎንጊንግነስ ሞቲቬሽኑ አንዱ ለምሳሌ፣ ዲህ ኢትዮጵያውያን ሆነን እንደ ኢትዮጵያ ባህላችንም አኗኗራችንም ኢቭን ምግብ ቤታችንም ያን ያን ሁሉ ምንድን ነው አታችመንቱ ያው ባህሉም አኗኗሩም አለን። ከዛ በተጨማሪ ደግሞ አገር ቤት ውስጥ ያለው ሁኔታም በተለያየ መንገድ ኢንፍሉንስ ለሚያደርግን በኢንተረስት አንጻር፣ በቢሎንጊንግነስ አንጻር ሼፕ የሚቀርጹን አመለካከታችን የሚቀርጹን ነገሮች አሉ ማለት ነው ስለዚህ እዛ ደረጃ እንግዲህ ኢትዮጵያ ምንድን ናቸው የትግራይ ኮሚኒቲ ሚሆን ሌላው ሚሆን ምርጫ ሲመርጡ ምንድናቸው ትኩረት የሚያደርጉባቸው ጉዳይ ስንል አንዱ እንግዲህ ከልምድም ስናየው እንደ ሌሎችም በትውልድ ሀገራቸው የሚካሄዱ የፖለቲካ ሁኔታዎች፣ እንቅስቃሴዎች በእነሱም በምርጫቸው በምርጫ አሰላለፋቸው ላይ አንዱ ትልቁ ፋክተር ወይም አንዱ ትልቁ ጉዳይ ተደርጎ መውሰድ ይቻላል፣ ይወሰዳል። ያ እንግዲህ ወደዛ ስንል እንግዲህ አገር ውስጥ ምን አይነት ፖለቲካ ነው ያለው? የትኛው አቅጣጫ ነው የትኛው አቅጣጫ የሚያራምድ አስተዳደር ቢሆን ነው የሚመረጠው ወደሚለው ወደዚህ ወደ አሜሪካው ፖለቲካ ይተረጎማል ማለት ነው። እንግዲህ አንዱ ይሄ የሆነው ምናልባት ወደኋላ እንመጣበታል። ሌላው ግን እዚህ ደግሞ አገር ውስጥ እንደ አሜሪካውያን ደግሞ እዚህ ስንኖር ሕይወታችንን ኑሯችንን እንትን የሚያደርገን ተጽዕኖ የሚያሳድርብን በበጎም በአሉታዊ በሆነ መንገድም ተጽዕኖ የሚያሳድርብን ጉዳዮች አሉ። ስለዚህ እነዚያ ጉዳዮች ምንድናቸው? ወዴት አቅጣጫ ማን ቢመረጥ ነው የሚሻለን የሚል እንትን አለው። ያን እንዲያስቡ ያደርጋቸዋል። እንዲያስቡ ያደረጋቸዋል። በሶስተኛ ደረጃ ደግሞ በግል የግል እምነት አለ፣ ቫሊዩስ የምንለው ነገር አለ ከእምነት ጋር የተያያዘ ሊሆን ይችላል ከአስተሳሰብ ከፖለቲካ ፍልስፍና ጋር የተያዘም ሊሆን ይችላል። መልካም እርስ በትግራይ አለም አቀፍ የሰላም ድርጅት የተባለ የማህበረሰብ ተቋም ውስጥ ይሳተፋሉ። በምክትል ፕሬዚዳንትነትም አስተዋጽኦ ያደርጋሉ። ይህን መሰል የማህበረሰብ ፍላጎት ያለባቸው ቀደም ብሎ እንደጠቀሱት በአጠቃላይ ትውልድ ኢትዮጵያውያንን በሚመለከት ጠቀም ያለ ጥናት እንዳልተደረገ ይታወቃል እንደው ወደፊት እነኚህን አይነት ጥናቶች የማካሄድ ፍላጎት በውይይት ደረጃ ማህበረሰቡ የሚበጀውን ለመምረጥ የሚያስችል ግንዛቤ እንዲኖረው የሚረዱ ውይይቶችን፣ መድረኮችን የማበረታታቱ ጉዳይ ትኩረት እስካሁን አልሰጣችሁም ወይም ለምን አልሰጣችሁም? አይደለም፣ አስፈላጊነቱ ላይ እንደው አስተያየት ቢሰጡ። ፒስን ጀስቲስ ፎር ቲግሪያንስ ኢንተርናሽናል ነው የድርጅቱ ስም እና ለትርፍ ያልተደራጀ ናን ፕሮፊት ኦርጋኒዛሽን ነው። በቅርብ ጊዜ የተቋቋመ ድርጅት ነው እና በአንድ ባለፈው በጥር መጨረሻ አካባቢ የመጀመሪያ ወርክሾፕ አካሄደን ነበር። በዚህ ላይ እና በዛ ላይ እንግዲህ በሰላም ዙሪያ ሆነ ግን ምን ማድረግ ይቻላል፣ እንዴት ቢሆን ይቻላል የሚል ሀሳቦች እንሸራሸራሉ እና እንደዛ አይነት እኛ በእኛ በአለማችን እንግዲህ እንደዛ አይነት መድረኮች ሰው የሚሳተፍባቸው አክቲቭሊ ለጥሩ ነገር ሰው መረጃ ያገኝቶ አውቆ ሊሳተፍ የሚችልባቸው መድረኮች ለማዘጋጀት እናቅዳለን። አስፈላጊነቱ ጥርጥር የለውም እና አስፈላጊነቱ ማለት ባወቅን ቁጥር መረጃ ባገኘን ቁጥር የምንወሰናቸው ውሳኔዎች የተሟሉ እና በጎ ተጽዕኖ ሊፈጥሩ የሚችሉ ይሆናሉ። ምርጫችንም የተስተካከል ምርጫ ሊያደርገው ይችላል እና የአቅም ጉዳይ ካለን በስተቀር አስፈላጊነቱ ምንም ጥያቄ የለውም። ምናልባት የመጨረሻው ጥያቄ የትኛውንም ፓርቲ የትኛውንም እጩ የሚመርጥ ወይም ድምፁን ሊሰጥ የሚፈቅድ ዜጋ እንደ ዜጋ ትውልደ ኢትዮጵያዊውንም ጨምሮ መምረጥ አንድም የዜጋ መብት መሆኑ ሕገ መንግስታዊ መብት ነው። ሁለትም እንደ ግዴታም ይታያል። አስገዳጅ እንደው ቅጣት አብሮት ባይደረግም ድምጽን ሳይሰጡ መቅረት የሚያጎድለው ነገር አለ ተብሎ ይታሰባልና፣ ከዛ አንጻር የምርጫው ሂደት ላይ ብዙ ጥያቄዎች፣ ብዙ ንግግሮች፣ ውይይቶች ቢኖሩም ሰው ወጥቶ እንዲመርጥ ነውና የሚበረታታው። በማህበረሰብ ደረጃ ብቻ አይደለም፣ በቤተሰብ ወዳጅ ጓደኞች በአካባቢ የምታምነውን እጩ ምረጥ፣ ድምፅህን ስጥ፣ የሚለው ነገር ላይ ከጓደኞቹ ከወዳጆቹ ጋር የሚነጋገሩ ከሆነ እንግዲህ ሁለተኛ ትውልድ እየመጣ ነው። በቻልነው ባለን መድረክ እንነጋገራለን። እኔ በግሌም ብዙ እሳተፋለሁ። ከዚህ ጋር ከመጣሁኝ ጀምሮ እኔ የአሜሪካ ዜግነት ከወሰድኩኝ ጀምሮ አንዱ ትልቁ የምለው ድምጽ መስጠት ነው። እኔ እንዳው ወደኋላ መመለስ ባይሆንብኝ ኢትዮጵያ በነበርኩብኝ ጊዜ ነፃና ዲሞክራሲያ የሆነ ምርጫ ተደርጎ ያቅም በእድሜ እድሜ እና እኔ እዚህ ከመጣሁ አንዱ ትልቁ የምለው እንደ ሰው ልጅ እኔን የሚያስተዳድረኝ በእኔ ላይ የሚወስን መንግስት እኔ ራሴ መርጬ አልፈልግም ስል ደግሞ እኔ ራሴ ማውረድ መቻል ትልቁ ኃላፊነትም መብትም ነው እና እኔ ከዚህ በላይ ትልቅ ነገር ያለ ብዬ አላስብም። ከግሪክ ጊዜ ጀምሮ እስካሁን ድረስ ዴሞክራሲ ሲባል ሕዝብ ራሱን በራሱ ማስተዳደር ማለት ነው። ያ ማለት ዝም ብሎ በረቂቅ የማይጨበጥ ነገር አይደለም። እኔም፣ አንተም ሌላውም ተደምረን ይሄ ነው የሚጠቅመን ይሄ አይጠቅመን የሚለው መወሰን ትልቅ ኃላፊነት ነው እና እኔ ማንኛውም ሰው ማለት በዛን ቀን ለአንድ ሰዓት ለሁለት ሰዓት ጊዜ ወስደው ምርጫ መውሰድን ስራ ከስራም ከሆነ ፈቃድ ወስደው ስራ ከመግባቱ በፊትም ቀር። ሰዓታችን አለቀ። ከአቶ ፒተር ሀጎስ ገብረ ጋር የጀመርነው ውይይታ አብቅተዋል። የምርጫ 2024 ዝግጅቶች ይቀጥላሉ። መልካም ምሽት ለዛሬው